በታጣቂ የሞርሌ ጎሳዎች ታግተው ከተወሰዱት ኢትዮጵያውያን ሕፃናት ወደ ሀገራቸው የተመለሱት ቁጥር ሀያ ዘጠኝ መድረሱን የጋምቤላ ክልል ፕሬዚደንት አስታውቀዋል። የቀሩትም ደረጃ በደረጃ ይመለሳሉ ሲሉ ፕሬዚደንቱ ለአሜሪካ ድምፅ ራዲዮ ገልጸዋል። ዘጋቢያችን እስክንድር ፍሬው በዚህም ላይ ዘግቧል። የጋምቤላ ክልል ፕሬዝዳንት ጋትሉ አክቱት እንደገለጹት ሕፃናቱን ለማስመለስ ዋነኛው ድርድር የተካሄደው በደቡብ ሱዳን ምክትል የመከላከያ ሚኒስትር ዴቪድ ያው አማካኝነት ነው። ይህንንም ተከትሎ ሕፃናቱን ከያሉበት የማሰባሰቡና የመመለሱ ስራ ተጠናክሮ መቀጠሉን በስልክ ነግረውኛል። እርሳቸው እንዳሉት በመጀመሪያ 14 በመቀጠል አምስት ከዚያም አስር ሕፃናት በድምሩም 29 ሕፃናት ተመልሰዋል። እርሳቸው እንዳሉት የቀሩትም ሕፃናት በመልካም ሁኔታ ላይ እንደሚገኙ ተረጋግጧል። የሞተ የለም። ሁሉም በጥሩ ጤንነት ላይ ይገኛሉ ብለዋል። ደረጃ በደረጃም ወደ አገራቸው እንደሚመለሱ ጠቅሰዋል። ሙሉ በሙሉ የሚመለሱበትን ቀን በተመለከተ ግን በድርድሩ የተቀመጠ ቀነ ገደብ አለመኖሩን ያብራሩት። የሙርሌ ጎሳ ታጣቂዎች ባለፈው ሚያዝያ መጀመሪያ በፈጸሙት ጥቃት 208 ሰዎች መገደላቸው፣ 125 ህጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።